Yamık Adams Radio Tabeano. <Eden> <portrayed cũ together> <twe Differentrimatur> ተንቀሳቅሻለሁ ለማየት እሞክራለሁ። ያው እንቅስቃሴዎች ሙሉ በሙሉም ባህን ከሞላ ጎደል ይታያል። ሚኒባሶችም ይሽከረከራሉ። የግል መኪኖችም አንድ መጠን የሚሆነ ቁጥር ይታያሉ። በአማራ ክልል በመከላከያ ኃይሎችና በአካባቢው የፋኖ ታጣቂ መካከል ለቀናት ከተካሄደ የትጥቅ ግጭት በኋላ ከተሞቹ ምን እንደሚመስሉ ያስረዱን የባህር ዳርና የጎንደር ከተማ ነዋሪዎች ናቸው የሰማችኋቸው። ሙሉ ዘገባው ዜናውን ተከትሎ ይቀርባል። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ። ሌላው የምሽቱ ቅንብራችን ነው። ለምሽቱ የተመራረጡት ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃናም ሰዓቱን ጠብቆ ይቀርባል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን፣ ቅዳሜ ሐምሌ 6 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናመሻቸው አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታም ስዩም ነኝ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጸዋል። በሌላ በኩል ከግጭቱ ሁኔታዎች እያገገሙ ያሉ የአማራ ክልል ከተሞች ዛሬ የተሻለ መረጋ መረጋጋት እንደሰፈነባቸው ነዋሪዎች ተናግረዋል። ባህር ዳርና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች የተሽከርካሪዎችና የንግድ እንቅስቃሴዎች እንደጨመረ ነዋሪዎች ገልጸዋል። በአንጻሩ በመሰረታዊ ሸቀጦች ላይ ከፍተኛ የዋጋ ንረት እንደሚታይ ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ጥሪ አቅርበዋል። የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ትናንት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉት ሚሳይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። አድማጮች የዚህ ጉዳይ ዝርዝር በምሽቱ ስርጭታችን ውስጥ ቆየት ብሎ ይደመጣል። በኒጀር አዲስ ወታደራዊ አገዛዝና ኒጀርን ወደ ዲሞክራሲ ለመመለስ ወታደሮችን ለማስፈር ትዕዛዝ ባስተላለፈው የምዕራብ አፍሪካ ቀጠና ህብረት መካከል ውጥረት እየተባባሰ ነው። ኢኮዋስ በሚል ምህጻረ መጠሪያ የሚታወቀው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከስልጣን የተባረሩትን ፕሬዚደንት ሞሐመድ ባዙምን ወደ ስልጣናቸው እንዲመለሱ ያስቀመጠው ቀነ ገደብ ባለፈው እሁድ ካለቀ በኋላ በኒጀር ህገ መንግስታዊ ስርዓቱን ወደነበረበት ለመመለስ ያለመ ተጠባባቂ ኃይል ለማሰማራት መወሰኑን ሐሙስ ዕለት አስታውቋል። ከሰዓታት በፊት ሁለት የምዕራባውያን ሀገራት ባለስልጣናት ለአሶሺየትድ ፕሬስ እንደተናገሩት የኒጀር ወታደራዊ አገዛዝ ሀገራት የቀደመውን አስተዳደር ለመመለሱ ወታደራዊ ጣልቃ ገብነት የሚሞክሩ ከሆነ ፕሬዚደንት ባዙምን እንደሚገድሉ ለከፍተኛ የአሜሪካ ዲፕሎማት አስታውቀዋል። የኢኮዋስ ኃይል መቼና የት እንደሚሰማራ ብሎም ዛቻው አስራአምስት አምስት አባላት ሀገራት ባሉት ማህበረሰብ ውሳኔ ላይ ምን አይነት ውጤት እንደሚኖረው እስካሁን ግልጽ አይደለም። የግጭት አጥኚዎች ይሰማራል የተባለው ኃይል በናይጄሪያ የሚመራ አምስት ሺህ ያክል ወታደሮችን እንደሚይዝና በሳምንታት ውስጥ ዝግጁ ሊሆን እንደሚችል ተናግረዋል። ከኢኮዋስ ስብሰባ በኋላ የጎረቤት ሀገር አይቬሪኮስ ፕሬዚደንት አላሳን አውታራ ሀገራቸው ከናይጄሪያና ቤኒን ጋር በወታደራዊ ዘመቻው እንደምትሳተፍ ተናግረዋል። 25 ሚሊዮን የሚጠጉ ህዝቦች ያለዋት ደሃይቱ ሀገር ኒጀር ከአልቃይዳና ከኢስላሚክ መንግስት ቡድን ጋር ግንኙነት ያላቸውን ጂሃዲስት አማጽያ ለመመከት ከምዕራባውያን አጋር ሀገራት የመጨረሻ ተስፋዎች አንዷ ሁና ቆይታለች። ፈረንሳይና ዩናይትድ ስቴትስ በኒጀር ከ2500 በላይ ወታደራዊ ሰራተኞች አሏቸው። ሀገራቱ ከሌሎች የአውሮፓ ሀገሮች ጋር በመሆን የኒጀርን ወታደራዊ ኃይል ለማጠናከር በመቶ ሚሊዮኖች የሚቆጠር ዶላር አብስሰዋል። በየመን ታግተው የነበሩ የተባበሩት መንግስታት ድርጅት ሰራተኞች ከ18 ወራት በኋላ ተለቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በየመን በአልቃኢዳ ክምፕ ታግተው ለ18 ወራት ታስረው የነበሩት አምስት ሰራተኞች መለቀቃቸውን በደስታ መቀበላቸውን አስታውቀዋል። ዋና ጸሐፊው ታጋሾቹ የደረሰባቸው መከራ፣ የቤተሰቦቻቸውና የጓደኞቻቸው ጭንቀት በመጨረሻ በማብቃቱ በጣም እፎይታ ተሰምቷቸዋል ሲሉ ቃል አቀባዩ ፋርሃን ሃክ ለጋዜጠኞች ተናግረዋል። አክለውም ጉቴሬዝ ወንጀለኞች በህግ እንዲጠየቁ ጥሪ ማቅረባቸውን ተናግረዋል። አምስቱም ታጋቾች በድርጅቱ ጥንቃቄና ደህንነት ክፍል ውስጥ ሰራተኞች ነበሩ። በየካቲት ወር ከደቡባዊው የአብያን ግዛት የመስክ ተልዕኮ ወደ አደን ሲመለሱ ታግተዋል። የተባበሩት መንግስታት ድርጅት ከእስር እንዲፈቱ ባደረገው ድርድር ይዘት ላይ አስተያየት ባይሰጥም የኦማን መንግስት ላደረገው ድጋፍ አመስግነዋል። ድርጅቱ ታጋቾችን ለማስለቀቅ ገንዘብ መክፈልን የሚከለክል ፖሊሲ አለው። ከታጋቾች መካከል አንዱ የሆነው የባንግላዴሽ ዜግነት ያለው አከም ሶፌል ወደ ዳካ በተመለሰ ጊዜ በህይወቱ ተርፋለሁ የሚል ሀሳብ እንዳልነበረው ተናግረዋል። አሸባሪዎቹ በማንኛውም ጊዜ ሊገድሉኝ እንደሚችሉ አስብ ነበር ሲልም ተናግረዋል። የአካል ስቅይት ባይደርስበትም ብዙውን ጊዜ አይኖቹ ተሸፍነው ይውል እንደነበረም ተናግረዋል። የተቀሩት አራት ታጋቾች የየመን ዜጎች ናቸው። የተባበሩት መንግስታት ድርጅት የታጋቾቹ ስም ማዘን ባዋዚር፣ ባኪል አልማሃደይ፣ መሐመድ አልሙላይክና ካሊድ ሙክታር ሼክ እንደሚባሉ አስታውቀዋል። ከህዳር 2001 የአውሮፓውያኑ ዓመት ጀምሮ በሁቲ ጦር ቁጥጥር ስር በምትገኘው ሰንዓ ውስጥ ሁለት ሌሎች የተባበሩ መንግስታት ድርጅት ሰራተኞች በእስር ላይ ይገኛሉ። አንድ የዮርዳኖሳዊ የዓለም ምግብ ፕሮግራም ሰራተኛ በደቡብ ምዕራብ የመን አምሌወር ውስጥ በጥይት ተመትቶ ተገድለዋል። በስተ በአውስትራሊያና በአውስትራሊያ ና ኒውዚላንድ አዘጋጅነት እየተከናወነ በሚገኘው የሴቶች የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ትናንትናና ዛሬ ተከናውነዋል። ከአዘጋጆቹ መካከል አንዷ አውስትራሊያ ጠንካራ ተጋጣሚዋን የፈረንሳይ ብሔራዊ ቡድንን በመለያ ፍጹም ቅጣት ምት በመርታት ደጋፊዎቿን ጮቤ ያስረግጣለች። በሌላ ጨዋታ የእንግሊዝ ብሔራዊ ቡድን የኮሎምቢያ አቻውን ሁለት ለአንድ በመርታት ታሪካዊ ድል አስመዝግበዋል። ለእንግሊዝ ሎረን ሃምፕና አሊሶ ሮዞ ለኮሎምቢያ ደግሞ በሊሲያ ሳንቶስ ጎሎቹን አስቆጥረዋል። እንግሊዝ ለዋንጫ ለማለፍ ከአውስትራሊያ ቡድን ጋር ረቡዕ ዕለት ትፋለማለች። ጃፓንን ሁለት ለአንድ የረታችው ስዊድን ደግሞ ማክሰኞ ኔዘርላንድስን በተመሳሳይ ሁለት ለአንድ ካሸነፈችው ስፔን ጋር ለዋንጫ ለማለፍ የሜዳ ውስጥ ስፖርታዊ ትንቅንቅ ያደርጋሉ። አድማጮች ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ። ክቡራትና ክቡራን አድማጮቻችን የምትከታተሉት በ1922 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከቅዳሜ ሐምሌ 6 2015 ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። ለምሽቱ ወደ ያዝናቸው ቅንብሮች ስናልፍ በወቅታዊ ጉዳዮች ላይ ያተኮረው ዘገባ ቀዳሚ ነው። የአስቸኳይ ጊዜ አዋጁ የተፈፃሚነት ቦታ ውስንና ወቅቱ የሚያጠረ እንዲሆን ኢሰመኮው ጠየቀ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂ መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የህዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈፃሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎች ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጧል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት ሰፍኖባቸዋል ሲሉ ነዋሪዎች ተናገሩ። ባህርዳርንና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች የተሽከርካሪዎችና የንግድ እንቅስቃሴ እንደጨመረ ነዋሪዎቹ አክለዋል። በአንጻሩ በመሠረታዊ ሸቀጦች ላይ ከፍተኛ ዋጋ ንረት እንደሚታይም ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ሲል ጥሪ አቅርበዋል። የመንግስት ኮሚዩኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በትላንትና ዕለት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉት ኃይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። ኬኔዲ አባተ በጉዳዩ ላይ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። የሚኒስትሮች ምክር ቤት አርብ ሐምሌ 28 ቀን 2015 ዓ ም ባካሄደው ስብሰባ በአማራ ክልል አስቸኳይ ጊዜ አዋጅ እንዲታወጅ የወሰነውን ውሳኔ የሕዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከአንድ ወር ወይም ከተወሰኑ ሳምንታት እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ኮሚሽኑ ዛሬ ቅዳሜን ነሐሴ 6 ባወጣው ጋዜጣዊ መግለጫ በሚኒስትሮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ ቁጥር 6 2015 ላይ ያዘጋጀውን ባለ 26 ገጽ የሰብአዊ መብቶች ትንታኔ እና ዝርዝር ምክር ሀሳቦች ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ጌታቸው ስለ ምክር ሀሳቡ ያስረዳሉ። ሁለት መሰረታዊ ሀሳቦችን ያነሳል ሀሳቡ። አንደኛ፣ በሰብአዊ መብቶች መርሆች መሰረት ይሄ የጥብቅ አስፈላጊነት፣ የተመጣጠኝነት፣ ህጋዊነት፣ የዳኝነት ዋስትና የመሳሰሉ ዝርዝር መርሆች አሉ። ለአስቸኳይ ጊዜ ሁኔታ ተብለው የተቀረጹ እነዚህ መርሆች በዋነኝነት የሚያገለግሉት የአስቸኳይ ጊዜ ሁኔታ ላይ በጣም ልዩ ልዩ ሁኔታ መቼ መወሰን ያለበት ነገር ስለሆነ የአስቸኳይ ሁኔታ ለመድረስ ከመድረስ በፊት እንደው ነገሮች በሌሎች አማራጮች የሰላማዊ አማራጮች ተሰልቶ ነበር ወይ የሚለውን ለመመርመር ይረዳል። ጥብቅ አስፈላጊነት የሚለው መርህ ይሄንን ይጠይቃል። ስለዚህ በምክር ቤቱ ከዚህ አኳያ እንዲመረ፣ አንደኛው ነገር የአስቸኳይ ጊዜ አስፈላጊ ነው ወይ የሚለው ከዛም በላይ ደግሞ ተፈጻሚነቱ ከክልሉ ውጭ ሀገራዊ መሆን ነበረበት ወይ የሚለውን። ሁለተኛው በሀገር አቀፍ ደረጃ የአስቸኳይ ጊዜ ሁኔታ ወደዛ የተፈጻሚነት ወሰኑ ያን ያህል ሄድ ይገባ ነበረ የሚለው ነው። ሶስተኛው ደግሞ ለስድስት ወር የሚያስችል የሚያስፈልግ አስቸኳይ ጊዜ ሁኔታ ነው ወይደው ይህን የሚጠይቅ ሁኔታ ነው ወይ የሚሉትን እንግዲህ መሪዎቹ ለዚህ ያገለግላሉ፣ እነዚህ ነገሮች ለመመርመር አዋጁ ከወጣበት ጊዜ ጀምሮ እስካሁን ድረስ በነበሩት ተከታታይ ቀኖች በአማራ ክልል ተከስቶ የነበረው የሰላምና ደህንነት ልዩ አደጋ በአሁኑ ወቅት ተወግዶ መደበኛ እንቅስቃሴዎች ወደ ነበሩበት ሁኔታ መመለስ መጀመራቸው በመንግስት በይፋ የተገለጸ መሆኑን በመጥቀስ ለስድስት ወራት እንደሚቆይ የተደነገገው አዋጅ ጊዜው አጭር እንዲሆን አስፈላጊነቱ በተወካዮች ምክር ቤት ሊመረመር እንደሚገባም የኮሚሽኑ የሕግና ፖሊሲ ስራ ክፍል ዳይሬክተሯ ታሪኳ ጌታቸው ገልጸዋል። ምክሃሳብ በሚሆነው በተለይ ልዩ መብቱን በተመለከተ ይህንም ተመጋደ እንዲሻል ወይ እንዲሻሻል ነው። አገላለጹ ግልጽ በሆነ መልኩ እንዲደረግ ነው። የመጀመሪያው የመጀመሪያው ምክሃሳባችን እንዲሻል ነው። ከፈጻሚነት ወሰኑ ላይ ደግሞ እንግዲህ የክትትል ቦርድ ህዝብ ቶርቸር ክትትል የሚያስፈልገው ለዚህ ነው። ለእያንዳንዱ ሁኔታዎች ይለዋወጣሉ። በተለይም ደግሞ እንግዲህ ራሱ መያዙ በሰጣቸው ተከታታይ መግለጫዎች ሁኔታው እንደረገበ እንደተሻሻለ በአንጻራዊ ሁኔታ ነገሮች እየተሻሻሉ እንደመጡ ነው፣ በክልሉ በአማራ ክልል ላይ በተለይና። ይህ ከሆነ እንግዲህ ጥብቅ አስፈላጊነቱ የሚለው እንደገና ሊመረመር ይገባል ማለት ነው። ስለዚህ ክትትልም የሚያስፈልገው የኮሚሽናችንም፣ የደህንነት ተቋማቱም፣ የህዝብ ተወካዮች ምክር ቤትም የመጡ ለውጦች ከግንዛቤ ሊገቡ ይገባል በሚል ነው። ምክንያቱም እኛ ለሰብዊ መብቶች አደጋ ሁኔታ ስለሆነ የአስቸኳይ ጊዜ ሁኔታ እንዳይኖር ነው እንደ ሰብዊ መብቶች ተቋም የምንመክረው። ስለዚህ ቢቻል ምክር ቤቱ እንዳያጸድቀው፣ ካልሆነ ደግሞ እንዲያሳጥረው የምትፈልጉት ማለት ነው ልች ነው ከኔ በጣም ባጭሩ አስረችን ካሴኝ እንደዛ ነው። በማናቸውም ጊዜ ብቁ ነጻና ገለልተኛ የዳኝነት አካላትና የፍትህ ስርዓት መኖር የግድ በመሆኑ እንዲሁም የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ ወቅት ክትትልና የኮሚሽኑ የሰብአዊ መብቶች ክትትል በነፃነት መቀጠል ስላለባቸው የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ አስፈላጊ መሆኑንም ዳይሬክተሯ ታሪኳ ጌታቸው አሳስበዋል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት ት እንደሰፈነባቸው ስማቸው እንዳይጠቀስ የጠየቁ ነዋሪዎች ተናግረዋል። በባህር ዳር ከተማ የታክሲ አገልግሎትም መጀመሩን ለአሜሪካ ድምፅ የገለጹ የከተማው ነዋሪ ሆኖም እንደ ባንክ ያሉ የአገልግሎት ሰጪ ተቋማት ዝግ መሆናቸውንና በሸቀጦች ላይ የዋጋ ጭማሪ መኖሩንም ገልጸዋል። ሰላም ነው ሱቆቹም እየተከፈቱ ነው። የጸጥታው ሁኔታ ሰላም ነው። ዛሬ አሁን ደህና ነው። እነሱ በፓትሮን ይንቀሳቀሳሉ። ታክሲም ጀምሯል። ዛሬ በዚህ ባስ ታክሲ ጀምሯል። ሰውም እየተንቀሳቀሰ ነው። በሰላም ቤተክርስቲያን ሄዶ ነው። በሰላም ወደ ቤት ተመልሷል። ሌላውም እየተንቀሳቀሰ ነው። አጠቃላይ ባንኮች ዝግ ናቸው። የገንዘብ ጥረት አለ። እ ሌላው ሰላማዊ እንቅስቃሴ ነው። ማህበረሰቡ እየተንቀሳቀሰ ያለው አሁን የአቅርቦት ችግር ነው። አሁን የተከፈቱ ሱቆቹን ብድም ከፍተኛ የአቅርቦት ችግር አለ። ነዳጅ የለም። እንደ ልብ መንቀሳቀስ አይችልም። ቀድመው የቀዱት መኪኖች፣ ተሽከርካሪዎች ካልሆኑ ታክሲዎች የነዳጅ ችግር አለ። ያው መኪኖች ስላልገቡ ይመስለኛል። የአቅርቦት የሽንኩርት ሽንኩርት ሁለት መቶ ሀያ ብር እየተባለ ነው። ዛሬ ጎበድ ቢባል የለም፣ በቃ አትክልት ቢባል አታገኝም። አሁን ገበያ ላይ ዘይት ከስምንት መቶ ብር አንድ ሺ አራት መቶ ብር ነው ያስገቡት። ሌላ የባህር ዳር ነዋሪ ደግሞ ስለ ከተማው ድባብ ተከታዩን ብለዋል። ባህር ዳር ሰላም ነው፣ ሰላም ነው፣ ሁሉ ሰላም ነው። መንገዶች ናቸው በሙሉ ክፍት ናቸው። አሁን ያሉት እንቅስቃሴ ተጀምሯል። ከመኪና መኪኖቹ የጭነት መኪናዎቹ ተዘግቶባቸው የነበሩት አንዳንዶቹ እንቅስቃሴ ጀምሯል። አሁን ላይ ሰላም ነው። በአንጻሩ ሰላም እስካሁን ባለው ሰው ውስጥ እንዴት ነው? ከተማው ላይ እየተንቀሳቀሰ ነው። የሰው እንቅስቃሴ ይታያል በደንብ። አሁን አብዛኛው በእግር መኪናቹ፣ እንዳልኩ የጭነት መኪናቹ ነው የሚንቀሳቀሱ። በግር እንቅስቃሴ አለ። በከተማው ውስጥ ወታደሮች አሉ፣ ይንቀሳቀሳሉ። ፖሊስም አሁን አልፎ አልፎ እንቅስቃሴ እያካሄደ ነው። ፋንታር ውስጥ አሁን ከነበሩት ቀናቶች የተሻለ ሰላም አለ። ሱቅ አልተጀመረም። ምናልባት በየሰፈሩ ያሉ ሱቆቹ እየሰሩ ነው፣ ነገር ግን ሌሎቹ ሱቆች አልተከፈቱም። ከተማ ላይ ያሉ ሱቆች ከተጋሸቀ ሱቅ ምናምናምናም ስራ አልጀመረም። ገና ነው። የመንግስት አገልግሎት ተቋማቶች ስራ አልጀመሩም። ማንም ስራ አልጀመረም። ባይዘች እና ምናልባት ሰኞ፣ ማክሰኞ ሊጀመር ይችላል የሚል ግምታለኝ ግን በአሁኑ ባለው የመንግስት ተቋማት ስራ አየር መንገድስ እንደው አገልግሎት እየሰጠ ነው። እሱ ማክሰኛ ምናምን ወይም ረቡዕ አካባቢ ነው ያቋረጠ እንጂ ከዛ ውጭ እንደሚሰጥ የሄዱ ሰዎች ነገሮች የአየር ትራንስፖርቱን የተጠቀሙ የጎንደር ከተማም ዛሬ ከትናንቱ የተሻለ የሰዎች እንቅስቃሴ እንደተስተዋለባት በተወሰነ መልኩ በጎዳናዎች ላይ ተሽከርካሪዎችም መኖራቸውን አንድ የከተማዋ ነዋሪ ገልጸዋል። አውሮፕላን ማረፊያው አገልግሎት መስጠት መጀመሩንም የተናገሩት እኚሁ አስተያየት ሰጭ፣ አልፎ አልፎ የንግድ ተቋማት የተከፈቱ ቢሆንም የዋጋ ጭማሪ መኖሩን አመልክተዋል። ተንቀሳቅሳለሁ ለማየት ሞክር ያለው ያው እንቅስቃሴዎች ሙሉ በሙሉ ባህም ከሞላ ጎደል ይታያል ይሽከረከራሉ። የግል መኪኖችም አንድ መጠን የሆነ ቁጥር ይታያሉ። ያው ሙሉ በሙሉ ባይጀምርም ሱቆችም የተወሰነ ቦታ ተከፍተዋል። ቀጥሎ ምናልባት የተዘጋ ናሉ አይነት እንቅስቃሴዎች የኮንቴነር ዙሪያ ምናምን ያሉ እንቅስቃሴዎች ጀምረዋል እና ያው ድባቡ ግን በጣም ጸጥ ያለ ጎንደርን የማይመጥን አይነት ነገር ነው። እስኪ እንዲያው ምን ታዘቡ? በአጠቃላይ ከቀናት በኋላ ነው የወጡት ከአካባቢዎት፣ እና ምን ታዘቡ? ያው ያየሁት አንደኛ በቃ ሰው የመደናገጥ እና የተስፋ የሌለ ህይወት የለም። ነገ ምን እንደሚሆን በሳት ምን ሊመጣ እንደሚችል በእርግጠኝነት ሊከሰት የሚችለውን ነገር ሳይታወቅ የሚኖርበት ዓለም ውስጥ እንዳለ ነው የሚሰማው። ከእኔ ከራሴ ጀምረው ግን ያው ዕለት ህይወቱን ለመግፋት ይመስለኛል ተወሰኑ ዘንብልን ምንም የያዘ ሰው ወዲያ ወዲህ ሰአታ ያለ ንባሶችም ይንቀሳቀሱ አሉ ብዙም የደመቀ ነገር አትለም። ኮንቴነር ላይ ካሉ ሰንጥሞች ላይ ሰዎቹ ሲበሉ ሲጠጡ አይቻለሁ እና ያንን የሚያስተናግድ ነገር አለ። አየር ማረፊያ እኮ በቀደም አንድ አራት በረራዎች እንዳረፉ ሰምቻለሁ። ከትናንት በፊት ትናንት፣ ዓርብ ነው አለ ሀሙስ ለት ማለት ነው። ትናንት ያ በረራ ይቀጥል አይቀጥል አላወቅኩም፣ አልደወልኩም። ግን እንደሚቀጥል ነው። በአጠቃላይ ማህበራዊ ችግሩ ግን ብዙ ነው፣ በጭማሪም ጨምሯል። በዚህ ያህል ይጨምራል ብሎ ማለትም እንኳ ባይቻል መቶ ሀያ መቶ ሰላሳ ዘይት መቶ ስልሳ ምን እንደዚህ አይነት ነገር ምግብ ሄዶች ምኖች እንደዚህ የመጨመር አይነት እንትኖች አሉ፣ እና ይሄ በማህበረሰቡ ላይ እንግዲህ ካለው ሰፊ ችግር ጋር ተዳምሮ ና ቀላል ሊሆን አይችልም ብዬ ገምታለው። ከባድ ነው፣ ጫና ነው። የሰሜን ሸዋዋ ሸዋሮቢት ደግሞ የባንክ አገልግሎትም እንደተጀመረባት አንድ የከተማዋ ነዋሪ ተናግረዋል። ምንም የለም፣ ያው ሰላም ነው። መኪና መንገድ ጀምሯል፣ ስራ ሁሉም ጀምሯል። አሁን ተከፍቷል፣ እንቅስቃሴ ዛሬ ገበያ ነው፣ ሁሉም ወጥቷል። ባንክ ምንም ተከፍቷል። ትላንት እስከ ስምንት ሰዓት ነው ምናምን ሰርተዋል። አሁን ከፍት ነው። ዛሬ ቅዳሜ ሊሰሩ ነው እስከ ከሰዓት መለይ ዛሬ ከዛ ውጭ ያሉ መኪኖች እንቀሳቀሳሉ። ታክሲ የሚሰራውም መኪኖች ናቸው ባጃጅ። ይህ በእንዲህ እንዳለ ባልደራስ ለእውነተኛ ዴሞክራሲ ፓርቲ ዛሬ ባወጣው መግለጫ በአሁኑ ወቅት በአማራ ክልል እየተካሄዱ ላሉ ውጊያዎች መሰረታዊ ምክንያቶች ለዓመታት በአማራው ማህበረሰብ ላይ የተጫኑ ጭቆናዎች በሰላማዊ መንገድ እንዲፈቱ ሕዝቡ በተደጋጋሚ ላቀረባቸው ጥያቄዎች አዳማጭ መጥፋቱ እንደሆነ ይታመናል ብሏል። በአሁኑ ወቅት በክልሉ ባለው ግጭት ላይ መንግስት ከመጠን ያለፈ ኃይል ተጠቅሞ በሰላማዊ ነዋሪዎች ላይ በአየርና ከባድ መ መሳሪያ በመጠቀም ጥቃት እያደረሰ ነው በማለት የከሰሰው ባልደራስ ይህ ድርጊት በአስቸኳይ እንዲቆም ሲልም ጠይቋል። ይሁን እንጂ ጽንፈኛና ዘራፊ ብሎ በሚጠራቸው አካላት ላይ ህግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። እንዲያውም ጽንፈኛና ዘራፊ ባሏቸው ኃይሎች ላይ ተወሰደ ባሉት የህግ ማስከበር እርምጃ ወቅት የአማራ ክልል ህብረተሰብ ለሰራ ቱ ድጋፍ ማድረጉን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአስቸኳይ ጊዜ ጠቅላይ መምሪያው ያከናወናቸውን ተግባራት በተመለከተ ትናንት ለአገር ውስጥ መገናኛ ብዙኃን መግለጫ በሰጡበት ወቅት ተናግረዋል። በሰላማዊ ሰዎች ላይ ስለደረሰው ጉዳት ግን አልገለጹም። ባልደራስ ለእውነተኛ ዴሞክራሲ ፓርቲ በዛሬው መግለጫው በአማራ ክልል ላለው ግጭት መፍትሄ ለማስገኘት የፌዴራሉ መንግስትና ፋኖ በዋና ዋና አገራዊ ጉዳዮች ላይ ፖለቲካዊ ውይይትና ድርድር እንዲጀ ምሩ ጥሪ አቅርበዋል። በአማራ ክልል ያለው ግጭት እንዳሳስባቸው የገለጹ የተለያዩ ዓለም አቀፍና የሀገር ውስጥ አካላትም ችግሮች በድርድርና ውይይት እንዲፈቱ መጠየቃቸው ይታወቃል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ግን በትናንቱ መግለጫቸው መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው ሆኖም በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ መሟላት አለበት ያሉትን ቅድመ ሁኔታ አስቀምጠዋል። እንኳን በውስጣችን የሚፈጠሩ ችግሮች ይቅርና ከሌሎች አካባቢዎች ከየትኛውም ወገን የሚሰነዘር ጥቃትን ለመመከት የሚያስችል የጸጥታና የደህንነት ተቋማት አገራችን መገንባቷን ጠላትም ወዳጅም በዚህ አጋጣሚ እንዲገነዘብ ማሳሰብ እንወዳለን። የሰላም አማራጮችም ለማንኛውም ለሁሉም ምንጊዜም ክፍት መሆናቸውን አሁንም ደጋግመን እንገልጻለን። ከነዚህ ኃይሎች የሚጠበቀው በዝርፊያ በግድያና በልዩ ልዩ መንገዶች የታጠቋቸውንና ያከማቸቸውን ሕገወጥ የጦር መሳሪያዎች በማስቀመጥ ወደ ተዘጋጁላቸው ካምፖች በሰላም በመሰባሰብ ብቻ ነው። በተለየ መንገድ እነዚህን ኃይሎች ወደ ሰላም ለማምጣት የሚፈልጉ አካላት ካሉም ይህንኑ መንገድ ብቻ መጠቀም ይኖርባቸዋል። ባልደራስ ፓርቲ የወቅቱን የአማራ ክልል ሁኔታ በተመለከተ ባወጣው በዛሬው መግለጫው ያነሳው ሌላው ጉዳይ ማንነትን መሰረት ያደረገ ያለውን እስር የሚመለከት ነው። ፓርቲው በአዲስ አበባ ከተማ ከ2015 ዓ ም አጋማሽ ጀምሮ በአማራ ምሁራን፣ በጋዜጠኞችና በተለያዩ ሙያዎች በተሰማሩ ዜጎች ላይ የነገድ ማንነትን መሰረት ባደረገ መመዘኛ በስፋት እስራትና እንግልት እየተካሄደ ይገኛል ብሏል። በመሆኑም የፓርቲውን አባላት ጨምሮ ያለ ተጨባጭ ሕጋዊ ምክንያት የታሰሩ ሁሉ በአስቸኳይ እንዲፈቱ ሲል ባልደራስ ጠይቋል። ከአስቸኳይ አዋጁ ድንጋጌ በኋላ የህዝብ እንደራሴዎችንና የመገናኛ ብዙሀን ባለሙያዎችን ጨምሮ የተለያዩ ሰዎች በአዲስ አበባ ከተማ መታሰራቸው ይታወቃል። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ባወጣው መግለጫ አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሀን መስራችና አዘጋጅ በቃሉ አላምረውን የኢትዮጵያ ባለስልጣናት በአስቸኳይ ሊፈቱ ይገባል ማለቱም አይዘነጋም። እና ከአስቸኳይ ጊዜ አዋጁ በኋላ ሀያ ሶስት ሰዎች ብቻ መታሰራቸውን ትናንት በሰጡት መግለጫ ላይ የተናገሩት የፌዴራል ፖሊስ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ እነርሱም በአማራ ክልል ከመንግስት ኃይሎች ጋር ግጭት ውስጥ ከሚገኙና ጽንፈኛ ካሏቸው ቡድኖች ጋር ግንኙነት ያላቸው እንደሆኑ አብራርተዋል። እነዚህ 23 የሚጠጉ ተጠርጣሪዎች ቀጥታም ይሁን ቀጥታ ባልሆነ መንገድ ከዚህ ዘራፊና ጽንፈኛ ቡድን ጋር የተያያዘ ኔትወርክ በማደራጀት ትግሉን ወይም እዛ የሚደረገውን ጥፋት በማቀጣጠል ከፍተኛውን የሆነ ሚና ድርሻቸው የጎላ መሬት ላይ ካሉት ከዘራፊዎች ከገዳዮቹ ባልተናነሰ በከተሞች ሆነው የመረጃ ሽፋን የሚሰጡ ለሚዲያ ሽፋን የሚሰጡ ወይም ደግሞ የሚዲያ ተልዕኮ እና ግዳጅ ይዘው በዩቲዩበር በተለያየ መንገድ ስራ የሚሰሩ የሎጂስቲክ እና የፋይናንስ ማሰባሰብ ስራን ስምሪት ወስደው የሚሰሩ አንዳንዶቹ ደግሞ ለልዩ ግዳጅ ወደ ከተማ የገቡ በቁጥጥር ስር ውሎ ምርመራ እያከናወነ መሆኑን ማሳወቅ እንወዳለን። ከአማራ ክልል በተጨማሪ እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ ይሆናል የተባለውን የአስቸኳይ ጊዜ አዋጅ ለትርጉም አሻሚ የሆኑና ተለጥጠው በመተግበር ተገቢ ላልሆነ አፈጻጸምና የሰብአዊ መብቶች አደጋ ሊሆኑ የሚችሉ ድንጋጌዎች እንዳሉት ኢሰመኮ በዛሬው መግለጫው አስታውቋል። በመሆኑም ሊደረጉ የሚገባቸውን ማሻሻያዎች በዝርዝር በማቅረብ ምክረ ሀሳብ መስጠቱንም የገለጸው ኮሚሽኑ በመጪው ሰኞ ነሐሴ 8 ቀን 2015 ዓ ም በአዋ ላይ ለመምከርና ለመወሰን አስቸኳይ ስብሰባ የጠራው የሕዝብ ተወካዮች ምክር ቤት የኮሚሽኑን ምክረ ሀሳቦች በጥንቃቄ አጢኖ ተግባራዊ እንዲያደርጋቸውም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ቅንብር ልሰዳችሁ። ፍቺ በአዲስ አበባ በመጠናቀቅ ላይ ባለው 2015 ዓ የአዲስ አበባ ተፋቺዎች ቁጥር ካለፈው ዓመት በጥፍ እንደበለጠ የከተማዋ ሲቪል ምዝገባና የነዋሪ አገልግሎት ድርጅት አስታወቀ። የድርጅቱ የነዋሪዎች አገልግሎት ዘርፍ ዲሬክተር አቶ ዮሴፍ ንጉሴ በዚህ ዓመት ፍቺ ለመፈጸም ወደ መስሪያ ቤታቸው የመጡ ሰዎች ቁጥር ከፍተኛ መሆኑን ተናግረዋል። የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ መምጣቱን ነግረውናል። አስማማዋየ ነው። በዚህ ጉዳይ ላይ ተከታዩን ዘገባ አሰናድተዋል። በአዲስ አበባ ከተማ በየቀኑ የሚካሄዱ ከውልደት እስከ ሞት ያሉ ኩነቶችን የመመዝገብ ኃላፊነት የተሰጠው የከተማዋ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሰኔ 30 በጠናቀቀው የ2015 ዓ ም በጀት ዓመት ከ2 ሚሊዮን በላይ ለሚሆን ዜጎች ከወረዳ ጀምሮ ባሉ መዋቅሮቹ የኩነት ምዝገባዎችንና የማረጋገጫ ሰርተፍኬት አገልግሎት መስጠቱን አስታውቋል። ከነዚህ የልደት፣ የጋብቻ፣ ያላገባ፣ የፍችና የሞት ኩነት ምዝገባዎች መካከል ግን በሁለት ሺ አስራ አምስት በጀት ዓመት ፍችን ለማስመዝገብ የመጡ ነዋሪዎች ቁጥር ከዚህ ቀደም ከነበረው ቁጥር ከፍ ያለ መሆኑን የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ይናገራሉ። ከፍቼ አንጻር አራት ሺ ስድስት መቶ ዘጠና ስድስት ሰዎች ፍቻቸውን መቶ አስመዝግበዋል። አምና ላይ መቶ ያስመዘገበው ሰው ሁለት ሺ ዘጠኝ መቶ ሰላሳ ሰባት ነው በሁለት ሺ አስራ አራት በጀት አመት በአሁኑ ግን አራት ሺ ስድስት መቶ ዘጠና ስድስት የፍቻቸውን ለማስመዝገብ ችለዋል ማለት ነው። የምዝገባው ነው እኛ ጋር የጨመረው እንጂ ፍቺው ከዚህም በላይ ሊሆን ይችላል በሚል እምነት አለን በእኛ በኩል። አቶ ዮሴፍ አክለውም በእርግጥ በከተማ ያለው የፍቺ ሁኔታ ከጥፍ በላይ ጭማሪ ቢያሳይም ሂደቱ ፍርድ ቤትን ጨምሮ በተለያየ መንገድ የሚከወን በመሆኑ ትክክለኛውን ቁጥር ለማወቅ እንደሚያዳግት ያስረዳሉ። እዛው ፍርድ ቤት ላይ የሚፈጸመውን ፍቺ እዛው ወቅታዊ መዝገባውን የማከናወን ስራ በዚህ አመት አቅደን አልተሳካም። በሚቀጥለው አመት ኦረዲ የተነጋገርን ነው። ከፍርድ ቤት ጋር ተያይዞ እዛው ሆነን መዝገባው የሚከናወንበት ሁኔታ ይመቻቻል ማለት ነው። በዛ መሰረት ትክክለኛውን ዳታ አሁን በምንለው መንገድ የፍቺው እየጨመረ ነው እየቀነሰ ነው የሚለውን ነገር ውሳኔ ለመስጠት በሚያስችል መንገድ ማስቀመጥ ይቻላል ማለት ነው። እንደዛ ቢሆን። አሁን ላይ ግን እውነት ለመናገር የእኛ ሰው ፈልጎ ፍቺውን በተለያየ አግባብ የንብረት ክፍፍል ሊኖሩ ይችላል። ወይም ሌሎች ነገሮች ከመታወቂያ ዲጂታላይዝ መሆን ጋርም የተያያዙ ጉዳዮች ሊኖሩ ይችላሉ። መታወቂያውን የጋብቻ ሁኔታ ፍቺ የማስባል ሁኔታዎችም ሊኖሩ ስለሚችሉ እነዛ ነገሮች ይወስናሉ ማለት ነው። በዛ ምክንያት በእኛ በኩል አሁን ላይ እየወሰድን ያለ ነው እየወሰድንም ያለ ነው። በዚህ ምክንያት ምዝገባው ከፍ ብለዋል ከአምና የሚል ድምዳሜ ነው እንደ ተቋም የያዝነው እኛ የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ እንደመጣ ይጠቁማሉ። የችግሩ አይነት እየበዛ እየጨመረም መጥቷል። ስለዚህ ቢሮችን እንኳን የምናስተናግደው በአብዛኛው ችግር ሲገጥማቸው ለምክር የሚሆኑ ሰዎች ናቸው። ለመገንባት ከሚሆኑ ሰዎች ይልቅ በሀገራችን ምክንያት የሚባለው አንድ የሚሰጡ ምክንያቶች አሉ። የመጀመሪያው በወሲብ አለመጣጣም ይባላል። ይህም የሚሰራ ነው። በገንዘብ እጥረት ይባላል። አብዛኛው ግን የሚፋታው ገንዘብ ሲያገኝ ነው። የቤተሰብ ጣልቃ ገብነት ወይ ጓደኛ ጣልቃ ገብነት ይባላል። ይህም ደግሞ የግንኙነቱን ስስ መሆን ያሳያል። ሌላ የኮሚኒኬሽን ፕሮብሌም ይባላል። አሁን ደግሞ እየጨመረም ደግሞ ከመጣው የተለያዩ ጉዳዮች አንጻር የትረስት ሚሹ ይነሳል። በሁለቱ መካከል አለመተማመን አለ። ምክንያት የሚባሉት እነዚህ ናቸው። ለእኔ ግን ከዚህም በላይ ተጨማሪ ምክንያቶችን ልሰጥ እችላለሁ። ያለን መንፈሳዊ ሴት መበላሸቱ አንድ ነገር ነው። እንደገና ደግሞ በፆታዊ አክራሪነት የመጣው የወንድና የሴት ፆታዊ መገፋፋት፣ አለመቀባበላቸው፣ በሁለቱ መካከል ያለው ነገር መተባበር ሳይሆን መፎካከር ስላለ ሚናቸውን አለማወቃቸው እንደ ባል እንደሚል መጋባት ይፈልጋሉ። ተዋደናል ብለው መዋደድ ግን የጋብቻ መሰረት አይደለም። ወይም ደግሞ ፍቅር ስላለ ጋብቻ መሰረት አያገኝም፣ ውጤታማም አይሆንም። የጋብቻ መሪ አላማ የጋብቻ ምንነት በጋራ መረዳት ይጠይቃልና የእነዚህ ሁሉ ድምር ውጤቶች ጋብቻ እንዳይጸናም፣ ቤተሰብ እንዲፈርስ ያደርጋል። ወደ ጋብቻም ወደ ቤተሰብ የገቡ ሰዎች አስበው ያገቡበት ገብቶም እንደሚያረጉ ከመግባት በፊት በምን መዘጋጀት እንዳለባቸውም ስለማያውቁ ጋብቻውም እንዳይዘልቅ፣ ቤተሰቡም እንዲፈርስ ዋነኛ ምክንያት ይሆናሉ ማለት ነው። ከቅርብ ጊዜያት ወዲህ ወደ ትዳር የሚገቡ ወጣቶች ቁጥር እየጨመረ መጥቷል፣ የሚሉት ባለሙያው አቶ ይመስገን ሞላም ከጋብቻ በፊት ስልጠናዎችን የመውሰድ ልምድም እያደገ ስለመሆኑ ይናገራሉ። ይህ ፍችን ለመቀነስ ሚና ይኖረዋል፣ የሚሉት ባለሙያው ከምንም በላይ ግን ቤተሰብ ልጆቹ ሲያሳድግ ለዚህ አርዓያ በሚሆን መልኩ መሆን እንዳለበት ይመክራሉ። ጋብቻ ብዙ ጊዜ እኛም አገር ከአይተ ከሆነ ስመረቅ፣ ቤት ስገዛ፣ ስራ ሲይዝ ብለው ሰዎች ኮንዲሽንን ያስቀምጣሉ ጋብቻ ግን ኮንዲሽን አለ የሚጠይቀው ኳሊፊኬሽንን ነው። የበቃች ሚስት፣ የበቃ ባል ለመሆን ራሱን አስቀድሞ ማዘጋጀት አለበት። ለምሳሌ ባልነት ለበሰለ ወንድ ነው፣ ኃላፊነት ሊሸከም ለበቃ ወንድ ነው። ሚስትነት ልክ እንደዛው። ስለዚህ ከመዋደድ ያለፈ የመጋባት ምክንያትና ኃላፊነትን የመወጣት አቅም፣ አንድ ወንድ ባል የሚሆነው ብስለቱና ብቃቱ ነው። ባል የሚያደርገው ወንድነቱ ብቻ አይደለም። ስለዚህ ይህን ነገር ለማድረግ በግል ራሱ መገንባት አለበት። እኛ እንዲያውም ሚዲያም ላይ እናስተላልፋለን ወላጆች ልጆቻቸውን ለራሳቸው ጥሩ ልጅ፣ ለዛ ቤት ደግሞ ጥሩ ባልና ሚስት እንዲሆኑ፣ ሲወልዱም ደግሞ ጥሩ አባትና እናት እንዲሆኑ ሞዴል መሆን አለባቸው ብለን እናስባለን። እና አሁን ያየኸው የጋብቻውን መፍረስ፣ የፍቺው መብዛት፣ የልጆች መጎዳትን አሁን እያየን ያለ ነው። ትላንት ያልተሰራው ስራ መዘዝ ነው። ነገ እንደዚህ አይቀጥል ከተባለ ዛሬ እያንዳንዳችን የራሳችንን ቤት ጠብቀን ልጆቻችንን ለጋብቻ በማብቃት ጋብቻችንን በመጠበቅ በማብቃት ከዛ ደግሞ ልጆቻችንን እንዲሰለጥኑ በማድረግ ጋብቻን አውቀው እንዲያደርጉ እንዲኖሩ ቢደረግ መፍትሔም ነው። በአዲስ አበባ ከተማ አስተዳደር የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከወረዳ ጀምሮ የሚሰጣቸው የከተማ መታወቂያ ካርድ፣ የኩነት ምዝገባና የማረጋገጫ ምስክር ወረቀቶች የሚገለገሉ የከተማ ነዋሪዎች ቁጥር እየጨመረ ስለመምጣቱ ይገልጻል። ይሁንና ከአገልግሎቱ አሰጣት ጋር በተያያዘ ጉቦን ጨምሮ የተለያዩ ችግሮች እንደሚስተዋሉ ነዋሪዎች ሲናገሩ ይደመጣል። የአሜሪካ ድምፅም እነዚህም በነዋሪዎች የሚነሱ ችግሮችን በተመለከተ ላነሳላቸው ጥያቄ የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ተከታዩ ምላሽ ሰጥተዋል በዚህ በጀት ዓመት ብቻ ወደ ከተገልጋይን ጨምሮ ፎርጅድ ማስረጃዎችን ይዘው የመጡ ወደ አንድ መቶ አርባ ዘጠኝ ባለጉዳዮችን በተጨባጭ መያዝ ችለናል። በተጨባጭ እርምጃ ተወስዶባቸዋል ማለት ነው። ከዛ ውጭ የቀሩት ከሶስት መቶ አርባ ውስጥ የቀሩት ደግሞ ወደ መቶ ሰባ ዘጠኝ ከዛ በላይ የሚሆኑት ባለሙያና ቡድን መሪ ኃላፊን ጨምሮ በዚህ ልክ በዚህ በጀት ዓመት በሁለት ሺ አስራ አምስት ተጠያቂ አድርገናል። በዚህ ልክ ያገኘናቸውን ተጠያቂ እያደረግን ነው። ነገር ግን አገልግሎቶቻችን ላይ አሁን ላይ እየሰራን ያለ ነው። ሙሉ በሙሉ ዲጂታላይዝ ነው እያደረግን ያለ ነው። ዲጂታላይዝ ሲሆን ደግሞ አሁን ይሄ ገንዘብ የመጠየቅ ያለ መጠየቁ ጉዳይ የትም ቦታ ገንዘብ ሊጠየቅ የሚችልበት መንገድ አይኖርም ማለት ነው። አገልግሎቱ ዲጂታል ከሆነ በዲጂታል መንገድ ነው አገልግሎቱን የሚያገኘው። በ2015 በጀት ዓመት ከፍቺ ምዝገባዎች በተጨማሪ 21010 የልደትና 18472 የሞት ማስረጃ አገልግሎቶች ለነዋሪዎች መሰጠቱን የከተማ አስተዳደሩ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ አስማማውን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ቀደም ባለ ጊዜ እዚህ ዩናይትድ ስቴትስ ውስጥ የሆነ ነው። አንድ ተማሪ ከኦስትሪያዊ አሜሪካዊው የረቂቅ ሙዚቃ ተጫዋች አርተር ሽናበል ዘንድ ይቀርብና ሙዚቃ ለማስተማር ምን ያህል እንደሚያስከፍለው ይጠይቀዋል። እርሱም ለእያንዳንዱ የትምህርት ክፍለ ጊዜ የ150 ዶላር ክፍያ እንደሚጠይቅ ይነግረዋል። ተማሪውም ይህን ጊዜ ያን ያህል ገንዘብ መክፈል እንደማይችል ቢነግረው ሽናበልም ይመልስና፣ 50 ዶላር ብቻ የማስከፍልበት ትምህርት አለ፣ ነገር ግን ብዙም ጥሩ አይደለም ይለዋል። አሁን ሳትጠረጥሩ እንዳልቀራችሁት፣ አሁን በእንግድ ወልዴ እየተሰናዳ የሚቀርበው የሳምንታዊው የሙዚቃ ቃና ነው ሰዓቱ Ja, ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማምሸው እንግዲህ ወሌ ነኝ። ካሜን በሳም ሙር እና ዴቭ ፔተር ወይም በአጭሩ ሳምን ዴቭ በመባል የሚጠራው በአንድ ዘመን ነው። ጊዜ ከማይሽራቸው ዜማዎች አንዱ ነው። እርስ በእርስ መደጋገፍንና አንዱ ሌላውን ስለማበረታታት ይሰብካል። ለዛሬው የሙዚቃ ቃና መክፈቻ መርጫው አለው። Hold on, I'm coming by Sam and Dave. ችግር የገጠማቸው እንዲሁም እርዳታ የሚሽቱን የሚያበረታታ አነቃቂ ዘፈን ነው። እንደወደዳችሁ ተስፋ አድርጋለሁ። የባላድዋ ንግሥት ነች አስቴር አወቀ። ናፍቆት ከማይጠገቡት ዜማዎቿ አንዱ ነው እንደኔ አስተያየት i sure. ሰሜናዊ ከነበረች ናፍቆት ከተሰኘው ዜማዋ ጋር በመከታተል ላይ የምትገኙት እስከ አሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የማምሸው እንግዲህ ወሌ ነኝ። ስሙዝ ኦፐሬተር በሳዴ ከዚህ በፊት ሌላ ስራዋን አድምጠናል። ይህ በቅድሚያ በአንዷንም ሆነ እርሷን ታዋቂ ያደረገ ዜማ ነው። ከሀገር ሀገር እየዞረ ስለሚወሰሉት ወንድ እያወራች ነው። ስሙዝ ኦፕሬደር በትውልድ ናይጄሪያ እንግሊዛዊ ሳዴ ነበር። የሙዚቃ ቃና ይቀጥላል። ሰማየው እሸቴ አስደንጋጭ መልኳን ያየው በህልሙ ይሁን በቴሌቪዥን እርግጠኛ አይደለም። ከዓለማየሁ እሸቴ የእርሱ ዘመን አቀንቃኝ ወደ ነበረው ቢል ዊዘርስ ስናልፍ ላቭሊ ዴይ የተሰኘውን ዜማ እናገኛለን። ፍቅር ዜማ አይነት ይዘት ቢኖረውም አቀንቃኙ ቢል ዊዘርስ ራሱ በአንድ ወቅት እንደገለጸው ቀኑ አስቸጋሪ ቢመስልና ሕይወት ፈተና ቢገጥማትም በሚወዱንና በሚደግፉን ሰዎች ላይ ካተኮርን ደስታን ማግኘት እንደምንችል የዜማው ዋና መልእክትም ይህ እንደሆነ ነግሮናል። ወዳጁ ፀሐይ ዮሐንስ ነው። በፍቅር የተነሳ ብዙ ጉድ እንዳየ እያወጋን ነው። የዛሬ የሙዚቃ ቃና የመጨረሻ ምርጫ ነው። ሳምንት ሌሎች ዜማዎችን ይዤ እመለሳለሁ። እንግዲህ ወልዴ ነኝ። የሳምንት ሰው በለን። ሰላም የምሽቱ ትምህርት ዜማዎች ለተካተቱበት የሙዚቃ ቃና ዝግጅቷ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ንጉሥ ታምሬ ጋር በዙ የተሰናበት ነገ እሁድ ከሚሽ ስንት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ።